ማህደረ ዜና። የጦር መሳሪያ እሽቅድድምን ሲቃወሙ የኖሩ ገለልተኞች፣ ሰላም ወዳዶችና ጦርነት ጠሎች ናቸው የሚባሉት ስዊድንና ፊንላንድ ዘንድሮ የዓለም ትልቁ የጦር ድርጅት የሰሜን አትላንቲክ ጦር ቃል ኪዳን ኔቶ አባል ለመሆን ባለፈው ሐሙስ ብራስል ስለሚገኘው ዋናው ጽህፈት ቤት ማመልከቻቸውን አስገብተዋል። ጥያቄያቸው በሰላሳዎቹ አባል አገሮች በተለየ ሁኔታ እንደሚታይና በፍጥነትም ውሳኔ እንደሚሰጠው እየተገለጸ ነው። የነዚህ የረጅም ጊዜ የገለልተኝነት ፖሊሲን ሲያራምዱ የነበሩ አገሮች በዚህ ወቅት የጦር ድርጅት አባል ለመሆን ማሰብ መፈለጋቸው ብዙ እያነጋገረ ነው። የፊንላንድና ስዊድን ወደ ኔቶ ለመግባት መወሰን የፈጠረው ስሜትና የኔቶ መስፋፋት ለአውሮፓ ሰላም ዋስትና የመሆን ያለመሆኑ ጉዳይ የዛሬው ዝግጅት ትኩረት ነው። አብራችሁን ቆዩ። አሁን በዩክሬን እየተካሄደ ያለው አውዳሚ ጦርነት በዋናነት በሩሲያ ወረራ ምክንያት የተከሰተ እንደሆነ ቢታመንም የኔቶ የመስፋፋት አባዜ በተለይም እንደ ዩክሬን የመሳሰሉትንና የቀድሞ የሶቪየት ሕብረት ግዛቶች የነበሩትን ማማለሉና ብዙዎችንም አባሎቹ ማድረጉ ሩሲያን ለጦርነት አልጋበዛትም አይባልም። በሁለተኛው የዓለም ጦርነት ማግስት አንድ ደርዘን በሆኑ የምዕራብ ሀገሮች የተቋቋመው ኔቶ ያኔ ሶስት ዓላማዎችን ይዞ እንደተቋቋመ ይጠቀሳል። የሶሻሊስት ሶቪየትን ሮት ዓለምና ምናልባትም ጥቃትን መከላከል በአውሮፓ ዳግም እና ጦረኛ ድርጅቶች ወደ ስልጣን እንዳይመጡ መጠበቅ፣ የአውሮፓን ታሪካዊ አንድነት ማፋጠን። በሶቪየቱ የሶሻሊስት ጎራ ወገንም የዋርሶ የሚባል የጦር ድርጅት የነበር መሆኑ የሚታወስ ሲሆን ሁለቱ በኒኩሌር ጭምር የታጠቁ የጦር ድርጅቶች እንደ ኤሮፓ በ989 ዓ ም የበርሊን ግንብ ፈርሶ ቀዝቃዛው ጦርነት እስካበቃ ድረስ የምዕራቡ የካፒታሊስት ጎራና የሶሻሊስቱ ቡድን የጦር ክንፋዎች በመሆን ዘልቀዋል። እንደ ኤውሮፓ አቆጣጠር በ1991 ዓ ም የሶቪየት ህብረት ስትበተን ግን ዋርሶ ፓክት ፈረሰ። ኔቶም ከእንግዲህ አስፈላጊነቱ እንዳበቃና ሊፈርስም እንደሚችል የያኔዎቹ የአሜሪካ ባለሥልጣኖች ጭምር ይናገሩ እንደነበርና ሩሲያኖችም ይህን አምነው ይጠብቁ ነበር ይባላል። ሆኖም ግን ሩሲያ በተለይ በአስቸጋሪው የሽግግር ወቅት በነበረችበት ወቅትና ከዚያም በኋላ ኔቶ ቀድሞ የሶቪየት ግዛቶች የነበሩትን የቦልቲክና የምስራቅ አውሮፓ ሀገሮችን አካቶና ተስፋፍቶ ዛሬ አሜሪካን ካናዳንና አውስትራሊያን ጨምሮ 30 ሀገሮችን ያቀፈ ግዙፍ የጦር ድርጅት ለመሆን በቅቷል። በአሁኑ ወቅት ደግሞ በገለልተኝነታቸው የሚታወቁት ሁለቱ የኖርዲክ ሀገሮች ስዊድንና ፊንላንድ ድርጅቱን ለመቀየጥ ጥያቄ አቅርበዋል። ፊንላንድ ለአንድ ክፍለ ዘመን ያህል የሩሲያ አካል የነበረች ሲሆን እንደ አውሮፓ አቆጣጠር በ1917 የሩሲያ አብዮት ወቅት ነፃነቷን እንዳገኘች ነው የሚታወቀው። ፊኒሾች ከዚያም ወዲህ ከሶቪየቶች ጋር ተዋግተው የነበር ቢሆንም እንደ አውሮፓ ቁጥጥር በ948 ዓ ም ግን የወዳጅነት ውል ተፈራርመውና ፊንላንድም ገለልተኝነቷን ጠብቃ በሰላምና በጥሩ ጉርብትና ዘልቀዋል። ስዊድን ግን የገለልተኛ መርኋ ከ200 ዓመት በላይ እንደዘለቀ ነው የሚነገረው የጦር መሳሪያ ሽቅድድምን የምትቃወምና ዓለም አቀፍ ችግሮችን በውይይትና ድርድር እንዲፈቱ የምትፈልግና ለዚህም አስተዋጽኦ በማድረግ የምትታወቅ አገር ነበረች። ሁለቱም ነባር አቋማቸውን እንዲለውጡና ኔቶን እንዲቀላቀሉ ያደረጋቸው ገፊ ምክንያት ሩሲያ በቅርቡ በዩክሬን ላይ የወሰደችው ወታደራዊ እርምጃ ነው ባዮች ናቸው። ከዚያ ወዲህ ማለት ሩሲያ ዩክሬንን ከወረረች ወዲህ አውሮፓ ተለውጧል። እንደ ፊንላንዷ ጠቅላይ ሚኒስትር ወይዘሪት ሳና ማሪን አስተያየት የስዊድኗ ጠቅላይ ሚኒስትር ወይዘሮ ማግዳሌን አንደርሰንም ዋሽንግተን ላይ ከፕሬዚዳንት ባይደን እና ከፊንላንዱ ፕሬዚዳንት ሚስተር ሳውሊኒ ኒስቶ ጋር ሆነው በሰጡት መግለጫ ሚሊታሪ ኖን አላይመንት ስዊድን ሃስ ቸውሰን ኒው ስዊድን ከ200 ዓመት የወታደራዊ ገለልተኝነት አቋም በኋላ ዛሬ ይህን አዲስ አቋም መርጣለች ማለታቸው ለእሳቸውና መንግሥታቸው ውሳኔ ዋናው ምክንያትም ይኸው የዩክሬን ጦርነት መሆኑን የሚገልጽ ነው። ይህን የሁለቱን አገሮች የአባልነት ጥያቄ ኔቶንና አባል መንግሥታቱ በደስታ እንደተቀበሉትና በተለየ ሁኔታ በፍጥነት ውሳኔ እንደሚያገኝም እየገለጹ ነው። የድርጅቱ ዋና ጸሐፊ ሚስትር ያን ስቶልተንበርግ የሁለቱን አገሮች ማመልከቻ እንደተቀበሉ ሲናገሩ የፊንላንድንና ስዊድንን የአባልነት ጥያቄ በደስታ ነው የተቀበልኩት። የቅርብ አገሮቻችን ሆናችሁ ብትቆዩም፣ አባል ስትሆኑ ግን ለጋራ ደህንነታችን ዋስትና የሚሰጥ ይሆናል በማለት ጥያቄያቸው በፍጥነት ምላሽ የሚያገኝ መሆኑን አረጋግጠዋል። ዋና የኔቶ አባል የሆነችው አሜሪካ ፕሬዚዳንት ሚስተር ባይደንም ባለፈው ሐሙስ የሁለቱን አገሮች መሪዎች በዋይት ሀውስ ተቀብለው ባነጋገሩበት ወቅት ባሰሙት ንግግር የስዊድንና ፊንላንድ ወደ ድርጅቱ መምጣት ይልቁንም ከፍተኛ ጥቅምና ጉልበት የሚያስገኝ መሆኑን ነው የገለጹት። የእነዚህን ትልቅ የዳበረ የዲሞክራሲ ስርዓትና ባህል ያላቸውንና አቅምና ብቃታቸው የተረጋገጠውን አገሮች የአባልነት ጥያቄ አሜሪካ ታበረታታና በከፍተኛ ደረጃ ስትደግፍ ነው የቆየችው፣ በማለት ዛሬ ጥያቄው መምጣቱ ያስደሰታቸው መሆኑን ገልጸው ኔቶ ከመቼውም ጊዜ ይበልጥ በአሁኑ ወቅት አስፈላጊ ሆነዋል ብለዋል። የኔቶ አባል ለመሆን ቢያንስ የገበያ መር የካፒታሊስት ስርዓት አራማጅ መሆን፣ የዘመናዊና ብቁ ሰራዊት ባለቤት መሆንና ለመከላከያ በጀት ከጠቅላላ ገቢ ወይም ጂዲፒ ሁለት ከመቶ የመደበ ወይም ሊመድብ የተዘጋጀ መሆን ይጠበቅበታል። የአባልነት ጥያቄውም በሁሉም አባል አገሮች ተቀባይነት ማግኘትና በየፓርላማዎቻቸው መጽደቅ የሚኖርበት ሲሆን አጠቃላይ ሂደቱም ቢያንስ አንድ ዓመት እንደሚወስድ ነው የእስካሁኑ አሰራር የሚያሳየው። የስዊድንና ፊንላንድ ጥያቄ ግን አፋጣኝ ምላሽ እንዲያገኝ ነው የሁሉም ፍላጎት። በእርግጥ ሁለቱም አገሮች የዳበረ የካፒታሊስት ስርዓት ያላቸውና ሰራዊታቸውም የዘመንና ከኔቶ ሰራዊትም ጋር በአጋርነት ሲሳተፍና ሲለማመድ የነበረ በመሆኑ መስፈርቶችን ከበቂ በላይ የሚያሟሉ እንደሆኑ ነው የሚታመነው። ዋናው ሂደቱ መፍጠን ያለበት ግን ጥያቄውን በማቅረባቸው ደስተኛ ያልሆነችው ሩሲያ ጥቃት ብትሰነዝርባቸው ድርጅቱ በደንቡ አንቀጽ አምስት መሰረት ጣልቃ ለመግባትና ለመከላከል የሚያስችል ሕጋዊነት እንዲኖረው ለማስቻል ነው። ሆኖም ግን ቱርክ ተቃውሞ በማንሳቷ ሂደቱ በታቀደው መሰረት የሚሄድ አይመስልም። ስዊድንና ፊንላንድ እሷ ሽብርተኛ ላለችው የኩርድ ሰራተኞች ፓርቲ ወይም ፒካካ ድጋፍ ያደርጋሉ፣ ለአባላቱም መጠለያ ይሰጣሉ በማለት ለጥያቄው ይሁንታ እንደማትሰጥ አስታውቃለች። ፕሬዚዳንት ኤርዶጋን ናቶ ቢርግቨንሊክ ኦሉሽሙዱር ኔቶ ለአባል አገሮች ደህንነት የተቋቋመ ድርጅት ነው። እናም በእንደዚህ ያለ ተቋም ውስጥ የደህንነት ስጋት ለሆኑ ኃይሎች ድጋፍ የሚሰጡ አገሮች እንዲገቡ ልንፈቅድ አንችልም በማለት የመንግስታቸውን አቋም ግልጽ አድርገዋል። የድርጅቱ አንጋፋ አባል የሆነችው ቱርክ በድርጅቱ አባል መንግስታት ላይ በተደጋጋሚ ቅሬታዎችን የምታሰማ ሲሆን የአባልነት ድምጿንም በተለይ በእንደዚህ አይነት ወሳኝ ጊዜ ጥያቄዎቿን ለማሰማትና ለመደራደርም ትጠቀምበታለች ነው የሚባለው። ወቅትም በፊንላንድና ስዊድን መንግስታት ላይ ባሏት ቅሬታዎችና አለመግባባቶች ላይ መፍትሄ ለማስገኘትና አሜሪካም ከሩሲያ ሚሳይል በመግዛቷ ምክንያት አግድ አባት የነበረውን የኤፍ 35 የጦር አውሮፕላኖች ግዢ ለማስፈቀድ ልትጠቀምበት እንደምትፈልግ የሚታመን ሲሆን በመጨረሻም ቱርክ ላነሳቻቸው ጥያቄዎች በከፊልም ቢሆን ምላሽ ልታገኝና ተቃውሞዋንም ልታነሳ እንደምትችል ነው የሚጠበቀው። ፊንላንድና ስዊድን ካላቸው ጂኦግራፊያዊ አቀማመጥ አንጻር አባልነታቸው ኔቶ በተለይ ከሩሲያ ጋር ለገባበት ወታደራዊ ፍጥጫ ከፍተኛ ጠቀሜታ እንዳለው ነው የሚታመነው። አገሮቹ ወደ ድርጅቱ ይዘውት ከሚመጡት የኢኮኖሚና ወታደራዊ ሴት በተጨማሪ ኔቶን በሰሜን አትላንቲክና ካስፒያን ባህር ላይ ባለ ይዞታ ያደርገዋል። ይሁን እንጂ የኔቶ መስፋፋት ለአውሮፓ ሰላም ዋስትና ይሆናሉ ወይ የሚለው ጥያቄ ቁርጥ ያለ መልስ የለውም። በእርግጥ ኔቶ ከአውሮፓ ውጪ በሊቢያ ኢራቅና አፍጋኒስታን ጥሩ ስም የለውም። በቆይታው አገሮቹን በብቸኝነት አውድሞና አፍርሶ እንደተመለሰ ነው የሚታወቀው። አሁን ግን በተለይ ሩሲያ በዩክሬን ላይ እንዳደረገችው ሁሉ በሌሎች የአውሮፓ ሀገሮች ላይም ጥቃት እንዳትፈጽም ኔቶ አስተማማኝ ጋሻ ይሆናል ነው የኔቶን መስፋፋት የሚደግፉት ኃይሎች የሚሉት። በሩሲያ በኩል ግን የፊንላንድና ስዊድን ወደ ኔቶ ለመግባት መወሰን ብዙም እንዳላስደነቀ ነው የሚነገረው። በእርግጥ ፕሬዚዳንት ፑቲን ራሳቸው መንግስታቱ በዚህ ውሳኔያቸው ትልቅ ስህተት ሰርተዋል ማለታቸው ተገልጿል። ስዊድንና ፊንላንድ ቀድሞውንም ከምዕራባውያን ጋር የተጎዳኙ ስለነበር ሞስኮ ለጊዜው የሁለቱን አገሮች ወደ ኔቶ መግባት እንደ ስጋት ላትቆጥረው ትችላለች ነው አንዳንድ የፖለቲካ ተንታኞች የሚሉት። የቀድሞ የፊንላንድ ጠቅላይ ሚኒስትር ሚስተር አሌክሳንደር ስተፕ እንደሚሉትም ሩሲያ የሁለቱ ሀገሮች ወደ ኔቶ መግባት ስጋት አልፈጠረባትም። ሁለቱ ሀገሮች ወደ ኔቶ ለመግባት በመወሰናቸው በሩሲያ የከረረ ምላሽ አልተሰማም። እንደሚመስለኝ ምክንያቱ ሩሲያ የፊንላንድንና ስዊድንን ወደ ኔቶ መግባት ወታደራዊ ስጋት አድርጋ አላየችውም በማለት ኔቶ በስዊድንና ፊንላንድ በኩል የሚያደርገውን መስፋፋት ሰላማዊና ጠብ አጫሪነት የሌለበት ነው ሲሉ ገልጸውታል። ሌሎች ግን የሩሲያ አቋም አገሮቹ አባል በመሆናቸው ብቻ የሚገለጽ ሳይሆን ኔቶ ወደፊት በእነዚህ አገሮች በሚያደርገው ወታደራዊ እንቅስቃሴና በአካባቢው በሚተክላቸው መሳሪያዎች የሚወሰን ይሆናል ባይ ናቸው። ሁለቱ አገሮች የኔቶ አባሎች በመሆናቸው የአየር ምድርና ባህር ግዛቶቻቸውንም ለኔቶ ወታደራዊ እንቅስቃሴዎች ክፍት እንደሚያደርጉ ሁሉ በኔቶ ላይ ለሚቃጣ ጥቃትም ኢላማ ሊሆኑ ይችላሉ በማለት ወደ ኔቶ መግባት በራሱ ከጦርነት ጥቃት መዳኛ መንገድ ነው ብሎ ማሰብ ዘመኑ የአውዳሚ መሳሪያዎች የተፈለፈሉበት ዘመን ብቻ ሳይሆን እነዚህ አሁን በባላንጣነት የቆሙት አሜሪካ መራሹ ኔቶና ሩሲያ የእነዚሁ አውዳሚ የጦር መሳሪያዎች ብቸኛ ባለቤቶች መሆናቸው ማንም ለማንም የሰላም ዋስትና በእርግጠኝነት ሊሰጥ እንደማይችል የሚያሳይ ነው። ገበያው ንጉሴ ለዲ ደብሊው ብራስልስ።